የሚሊዮኖች ድምፅ ለነጻነት ብሎ የሰየመውን መርሃ ግብሩን ተግባራዊ ለማድረግ እየተንቀሳቀሰ ያለው አንድነት ለፍትህና ለዴሞክራሲ ፓርቲ አርባ የሚሆኑ አባላቱ ዛሬ አዲስ አበባ ላይ መታሰራቸውን ፓርቲው ለቪኦኤ አስታውቋል። የአዲስ አበባ ፖሊስ የወንጀል ምርመራ ኃላፊ ኮማንደር ሲሳይ ስለተባለው ሁኔታ እንደማያውቁና መረጃዎችን አሰባስበው መግለጫ እንደሚሰጡን ነግረውናል። ዝርዝሩን ሰለሞን አባተ ተከታትሏል። የፓርቲው አባላት የታሰሩት ፓርቲው የሀገሪቱን ህገ መንግሥት ይጻረራል የሚለውን ጸረ ሽብር ሕግ እንዲሰረዝ ለመጠየቅ የዜጎችን ፊርማ እያሰባሰበ ያለበትን ቅስቀሳ የያዙ በራሪ ወረቀቶችን እየበተኑ ሳሉ መሆኑን የፓርቲው አመራር አባላት ተናግረዋል። ያለሽ ይባላሉ ነው። የአንድነት ፓርቲ የአዲስ አበባ ዞን ምክር ቤት ስራ አስፈጻሚ ነኝ። በተጨማሪ ከሚሊዮኖች ድምፅ ለነጻነት በሚለው የፒቲሽን ፊርማ ማሰባሰቢ ኮሚቴ ነኝ። በዚህ በሚሊዮኖች ድምፅ ለማሰባሰብ የተለያዩ እንቅስቃሴዎችን ጀምረናል። ከዚህ ከእንቅስቃሴ አንዱ ፍላየር መበተን ነው። በኢትዮጵያ ውስጥ ፍላየር መበተን እንግዲህ እንደ ወንጀል እየተቆጠረብን በተለያዩ ቦታዎች ላይ አባሎቻችን እየታሰሩብን ያሉት ዛሬ ብቻ ወደ አርባ አባሎቻችን በኢካ፣ ክፍለ ከተማ በአዲስ ከተማ ክፍለ ከተማ፣ በአዲሱ ገበያ፣ እንዲሁም በንፋስ ስልክ ላፍቶ ክፍለ ከተማ ላይ ብቻ አርባ አባላቶችን አስረውብናል። ዛሬ ብቻ ማለት ነው። ፍላየር ስለበተኑ ብቻ ማለት ነው። እናንተ ተከታትላችኋል የሚገኙበትን ሁኔታ በቅርብ ነው እየተከታተልን ነው። ሁሉም ቀጥታ የሚያደርጉት ፖሊሶች በቀጥታ ልጆቹም ፍላየርም ተቀብለው በላስት እየተቀበሉ ይሄ መልእክት ወደ ህዝብ እንዳይደርስ የማድረግ ስራ ነው እየሰሩ ያሉት። ወንጀል አይደለም ፍላየሩ ግልጽ በሆነ መንገድ የኢትዮጵያ ህገ መንግስት በግልጽ እንደሚደነግገው ከየትኛውም ህግ ደንብና መመሪያ ከህገ መንግስቱ ጋር የሚቃረን ከሆነ ተቀባይነት ወይም ተፈጻሚነት አይኖረውም ይላል። ስለዚህ ይህን የጸረ ሽብር አዋጅ በርካታ ህጎችን የሚጥስ በመሆኑ መቃወም ስለምንችል የሚሊዮኖችን ድምጽ ለማሰባሰብ ያለውን ሀሳብ ነው ፍላየሩ ላይ ያለው እንጂ ሀገር የሚበጠብጥ ወንጀል አይደለም። እዛ ላይ አሰራጭተን እየበተን ነው ያለ ነው። ስለዚህ ሰላማዊ ትግላችን አንደኛ በፍላየር መበተኑ ላይ በመሆኑ ሰላማዊ ትግላችንን ለማደናቀፍ የተለያዩ እንቅስቃሴዎች እየተደረጉብን ነው ያሉት። ስለዚህ ቀጥታ የሚቀሙት ያሉት ፍላየሮችን ነው እየተከታተል ነው። ፖሊስ ጣቢያ እያስገቧቸው ቀጥታ ፍላየሩን ከቀሙ በኋላ ወደ ሌሎች የሚታሰሩበት ጣቢያ ሊያዘዋውሯቸው እየተንቀሳቀሱ መሆኑን ነው አሁን ላይ ያለን መረጃ። እየደወልን ነው ምንድን ነው የሰፈረው እንደዚህ ሊያነቡልኝ ይችላሉ። በአጭሩ ፍላየሩ ላይ ከሚሊዮኖች አንዱ ለምን አይሆኑም ነው የሚለው እስከ ፍላየሩ ላይ የኢትዮጵያ ህገ መንግስት በግልጽ እንደሚደነግገው የትኛውም ህግ፣ ደንብና መመሪያ ከህገ መንግስቱ ጋር የሚቃረን ከሆነ ተቀባይነትና ተፈጻሚነት አይኖረውም። ሆኖም የጸረ ሽብርተኝነት ህጉ በርካታ አንቀጾችን ከህገ መንግስቱ ጋር የሚያጋጩ ናቸው ይላል። የመጀመሪያዋ ስንኝ ማለት ነው። ሁለተኛው ላይ የጸረ ሽብርን ህጉን የዜጎችን ደህንነት የሚያጋልጥና የዜጎችን መብት የሚጋፋ ሆኖ ከተገኘ ኢህአዴግ፣ በተቃራኒው ዜጎችን ለማፈና ለመጨቆን እየተጠቀመበት ይገኛል ይላል። የጸረ ሽብርተኝነት ህጉ በዜጎች ላይ እየደረሰ ላለው አፈና አብይ ማሳያ ከሆኑ ስርአት የተፍትያ አመለካከት በማራመዳቸውና በማራመዳቸው ለነጻነታቸው የታገሉ ፖለቲከኞች፣ ጋዜጠኞችና የመንግስትን በሃይማኖት ጉዳይ ጣልቃ መግባት የተቃወሙ የህዝብ ሙስሊም መፍትሄ አፈላላጊ ኮሚቴ አባላት ናቸው። አንድነት ፓርቲ ኢትዮጵያን ሊያጋጥሟት የሚችሉ የ ዙር አደጋዎችን ለመከላከል እና ለመቆጣጠር የሚያስችል የጸረ ሽብርተኝነት ህግ ሊኖራት እንደሚገባ ያምናል። አንድነት ለዲሞክራሲና ለፍትህ ፓርቲ አንድነት ይህ ህግ እንዲሰረዝ እና በህጉ ሰበብ የታሰሩ ዜጎች በነፃ እንዲለቀቁ ለመጠየቅ የሚሊዮኖችን የፊርማ ማሰባሰብ ላይ ይገኛል። እርስዎም የጸረ ሽብርተኝነት ህጉ ይሰረዝ ዘንድ ዛሬም ነገም ሳይሉ በአንድነት ፓርቲ ጽሕፈት ቤት ተገኝተው ፊርማውን ያኑሩ ነው የሚለው ፍላይሮ ላይ ያለው መልእክት ማለት ነው እና የዛ ላይ የስራ አስፈጻሚዎችን ስልኮች አሉ። በዚህ ኮሚቴ ውስጥ የተሳተፉ ስልኮች አሉ። የቢሮ ስልካችንን ጨምሮ የሚሊዮኖች ድምፅ ለነፃነት ነው የሚለው ከዚህ የተለየ መልእክት የለውም። ፖሊሶች ናቸው የሚይዟቸው ግማሾቹ ጋር በትክክል ፖሊስ ልብስ የለበሱ ፖሊሶች ናቸው የሚይዟቸው፣ ግማሾቹ ጋር ደግሞ ሲቪል ናቸው የሚይዟቸው። መታወቂያ ለማሳየት እንኳን ፈቃደኛ አይደሉም የሚይዟቸው ፖሊሶች ደህንነት የሆኑ ፖሊስ የሆኑ ማንነታቸውን የማይገልጥ ምንም ነገር የሚያሳዩት ነገር የለም። በቀጥታ ወጣቶቹን አፋፍሰው ግን ቀጥታ ይዘዋቸው የሚሄዱት ፖሊስ ጣቢያ ነው። ምንድን ህገወጥ እንቅስቃሴ ነው የምታደርጉት ሽብር ለማስነሳት ነው ወረቀቱን እየበተናቸው ያላችሁት ነው የሚለው ወረቀቱ ላይ ያለውን ነገር በግልጽ ነገር ያለው ሽብር የሚያስነሳ አይደለም። ኢትዮጵያ ውስጥ ሰላማዊ ትግል የማድረግ ዘዴዎች ከምንጠቀማቸው አንዱ ከሆነ ሰላማዊ መንገድ ኢትዮጵያ ውስጥ ከዚህ መንገድ ውጭ ለማድረግ ከሆነ እንግዲህ ሰላማዊ ትግል አበቃለት ማለት ነው። በሰላማዊ መንቀሳቀስ በጣም አልቻልንም ማለት ነው። በእነሱ አካሄድ ከሆነ ሽብርተኛ ጋር ነው በቀጥታ እያገናኙ ያሉት አባሎቻችንም። እና አሁን ይህንን ወረቀት መበተናችሁን አቁማችሁ አሉ ወይስ እንደቀጠላችሁ ነው? አላቆምንም ደግሞም አይቆምም አይደለም። አሁን የተያዙትን አባሎች ከብሔራዊ ስራ አስፈጻሚ፣ አዲስ አበባ ከተማ ዞን ምክር ቤት እንዲሁም የአንድነት ፓርቲ ከፍተኛ አመራሮችን ጨምሮ ሶስት ሮብና ሐሙስን በቀጥታ በግብረ ኃይል ገብተን ለመበተን ፕሮግራም ይዘናል። በፕሮግራም እስኬጅሉ መሰረት ነው እየተንቀሳቀስን ያለናል። የፈለገውን ያህል ቁጥር እስኪይዙብን ድረስ እኛ መበተናችንን አናቆምን። ምክንያቱም በእቅዳችን መሰረት የያዝነውን ስራ ወደኋላ ልጆች ስለታሰሩብን ብቻ ወደኋላ የሚያደናቅሰን ነገር ይፈጠራል ብዬ አላስብም። ለሚመለከተው አካል አቤት እንላለን። ከዚህ ውጭ ሁላችንን የሚያሰሩለታ ሰላማዊ ትግል ኢትዮጵያ ውስጥ አያስፈልጋትም ብለን ያኔ ነው የምንቀመጠው እንጂ አሁን እነዚህ አባሎች ተይዘውብናል ብለን እቤት የምንቀመጥበት ምንም ምክንያት የለንም። ለመሆኑ ይሄንን ስራ ለመስራት ፈቃድ ያስፈልጋችኋል የሚል ነገር አለ? በህግ ወይም በደንብ የተቀመጠ ወይም እንደ ፓርቲ ስትመዘገቡ የፈረማችሁበት ነገር ፕሮግራምና እቅዶች የአምስት አመት ስትራቴጂ እቅድ አለ። በእቅዱ መሰረት ይሄ ፓርቲ ህጋዊም ሆኖ ከመንግስት ፍቃድ አግኝቶ የሚንቀሳቀስ ፓርቲ ነው። ስለዚህ ከዚህ ከፍቃዱ ውጭ ይሄን ልንሰራ ነው፣ ይሄን ልንሰራ ነው ብሎ ለመንግስት አሳውቁ የሚል ህግ የለንም፣ እዛም ህግ የለም። ፓርቲው በፕሮግራሙና በእቅዱ መሰረት እየተንቀሳቀሰ ነው። ያንን እንቅስቃሴውን ይህንን ይፋ ለማድረግ በዓለም አቀፍ ሚዲያ እንዲሁም በሀገር ውስጥ ሚዲያዎች ኢቲቪ ሳይቀር ማለት ነው በዜና ላይ በአማርኛ ዜና፣ ትግርኛ ዜና ላይና አፋርኛ ዜና ላይ ሁሉ ዘግቦታል። ይህንን ስራችንን መጀመራችንን አይደለም ሀገር ውስጥ ዓለም አቀፍ ሚዲያ ላይ ይፋ አድርገናል። ይፋ ተደርጎ ህጋዊ ሆነን እውቅና ሰተን የምንንቀሳቀሰውን ስራ ህገ ወጥ ነው፣ ይሄ ስራ ህገ ወጥ ነው ማቆም አለባችሁ ተብሎ እንቅስቃሴ እየተደረገብን ያለው። እኛ ግን የማሳወቅ ስራ ነው የሚጠበቅብን። የማሳወቁን ስራ ደግሞ በየቢሮ አሳውቀናል። እንዲሁም ደግሞ ይህንን እንቅስቃሴ ስናደርግ በፍላየር መበተን ብቻ ሳይሆን በክፍለ ከተሞቻችን ባሉት አዲስ አበባ ውስጥ ባሉ ክፍለ ከተሞች አስሩም ክፍለ ከተሞች ላይ ካምፔን በማዘጋጀት በድንኳን እነዚህ ፕሮግራሞችን የማስተዋወቅ ፊርማ፣ የማሰባሰብና ፍላየር የመበተን ስራዎች አሉ። እነዚህ ስራዎች እንኳን ለማሳወቅ ቢሮዎች ጋር በተደጋጋሚ በስብሰባ ፍቃድ የስብሰባ ፍቃድ እና ሰላማዊ ሰልፍ ማሳወቅ ቢሮ ጋር ሄደን ለማሳወቅ እንኳን ደብዳቤዎችን የሚቀበለን ሰው ፈቃደኛ ሆኖ የሚቀበለን ሰው አላገኘንም። ኃላፊ ወጧል ነው የሚሉን፣ በተደጋጋሚ ሄደናል። ነገር ግን በሚዲያ በይፋ አሳውቀናል። እንቅስቃሴያችን በሙሉ ህጋዊና እውቅና ያለው ነው እንጂ እዛ ቦታ ላይ ፍቃድ ተሰጥቶ ነው የምንንቀሳቀስበት ምንም ህግ የለም። መፍቀድና አስፈቃጅና ፈቃጅ የሚሆንም ህግ የለንም። እኛ ማሳወቅ ነው፣ አሳውቀናል። ለመሆኑ የታሰሩት ሰዎች በየፖሊስ ጣቢያው ያሉበትን ሁኔታ እየተከታተላችሁ ነው? እየተከታተልን ነው። በቀጥታ ቅድም እንዳልኩ ፍላየሮችን የመቀማት ስራ ነው የሚሰራው ይሄ ፓርቲ። ቀጥታ እነዚህ ፍላየሮች ወደ ህዝብ እንዳይደርሱ ፓርቲው ምን አይነት እንቅስቃሴ ላይ እንዳለ ህዝቡ እንዳያውቅ ቶሎ ብሎ የማፈን ስራ ነው እየተሰራ ያለው። ፍላየሮቻችንን እኛ ይህን ወረቀት ስናሳትም ብዙ ወጪ አውጥተን እያሳተም ነው። ፕላስ ደግሞ ህዝቡ ጋር ደርሶ ህዝቡ መልእክቱን ይዞ በዚህ በፊርማ ላይ እንዲተባበረን አብሮን እንዲሆን ከጎናችን እንዲሆን እንፈልጋለን። ይሄ የኛ ብቻ ጥያቄ አይደለም፣ የህዝብ ጥያቄ ነው። የህዝብ ጥያቄ ደግሞ ይፋ እንዳይሆን ኢህአዴግ ስለሚፈልግ ቀጥታ ፍላየሩ ወደ ህዝብ እንዳይደርስ ቀጥታ የማፈን ስራ ነው እየሰራ ያለው። ፍላየሮችን ነው እየቀሙ አሁን ላይ አስረው ሊያሳድሯቸው ነው የሚፈልጉት። ቀደም ባለው ቀናቶች ውስጥ በዛኛው ሳምንት ውስጥ ወደ አራት ስድስት የሚሆኑ ልጆች ታስረውብን ነበር። እነሱንም እንደዚሁ ህገ ወጥ ናቸው እንቅስቃሴው ላይ በህገ ወጥ መንገድ አሸባሪነት አመፅ ለማስነሳት በሚል ነው ክሳቸው የተመሰረተው። ሳምንት የታሰረብን አለ። ሶስት ቀን የታሰሩብን ልጆች አሉ፣ በዚህ ጉዳይ ላይ ማለት ነው። ትናንትና የተፈቱ አሉ። እና እንቅስቃሴውን ቀጥታ ህገወጥና ከሽብርተኛ አመፅ ለማስነሳት ከሚል ጋር ነው ክሳቸውን የሚያያይዙብን እነሱን ታግለን በማስጠጣት ላይ ያለን። አሁን ደግሞ ወደ አርባ ልጆች እንግዲህ መልሰው አስረውብናል በየአቅጣጫው ዞሮ ዞሮ ክሳቸው ይሄው ነው የሚሆነው አመፅ ለማስነሳት ነው የሚሉት ከዛ ያለፈ ነገር አይኖራቸውም። እኛ ግን አመጽ የማስነሳት አላማም እቅድም ይዘን አልተነሳን። ወደ ስቱዲዮ እስከገባንበት ሰዓት ድረስ በየካ ክፍለ ከተማ 12፣ በአዲስ ከተማ 10፣ በጉለሌ ሰባት በነፋስ ስልክ ላፍቶ 11 ሰዎቻቸው የታሰሩባቸው መሆኑን ወይዘሪት ወይንሸት ገልጸዋል። ይህንን የአንድነትን ስሞታና ቅሬታ ይዤ ወደ አዲስ አበባ ፖሊስ ደውዬ የከተማውን የወንጀል ምርመራ ኃላፊ ኮማንደር ሲሳይን ጠየቅኳቸው። ምን አይነት ቅሬታ ጌታዬ ሰዎቻችን አዲስ አበባ ላይ እየታሰሩ ነው በየክፍለ ከተማው አንድ አርባ ሰው ታስሮብናል ዛሬ ወረቀት ሲበትኑ የሚል ነገር ነግረውን ነበር እና ምን እንደሆነ ሁኔታውና በምን ሁኔታ ላይ እንደሚገኙ ለመጠየቅ ነበረ በእውነቱ እኔ ምንም ማቆም ኢንፎርሜሽንም የለኝም አሁን አንተ ከምትለኝ ነገር ከመስማት በስተቀር ምንም የሰማሁት ማቆም ኢንፎርሜሽን የለም ወንድሜ ማን ጋር ላገኝ የምችል ይመስሎታል ኮማንደር እንደዚህ አይነቱን ኢንፎርሜሽን እንግዲህ እኔ በእውነቱ አላወቅኩኝም የትም ቦታ ልመራህ የምችለው ነገር የለኝም እንግዲህ አሁን እነማን የሆኑ ብዬ መገመትም ያቅተኛል እዚህ ቦታ እዛ ቦታ ነው ተብሎ ልታወቅ ከሌላ ማነጋገር ይቻላል ማለት ይቻላል ኢንፎርሜሽን መስጠት አሁን ግን በየክፍለ ከተማ ማንጋ ብዬ ሁለተኛ ነገር ደግሞ እኔ ጭራሽ ሆኖ እንዲህ አይነት ነገር አልሰማሁም አሁን ከምትለው ውጭ እስኪ ምናልባት ኢንፎርሜሽንን አጥርቼ እውነተኛ ሆኖ ከተገኘ እነግርህ ይችላለሁ። አሁን ከምትለው ነገር ስለሌለ መልሼ ልደውልልዎት። እርስዎ ያጣሩ እና ይጠብቁኛል። በዚህ ጉዳይ ላይ ይቻላል፣ ይቻላል፣ ይቻላል ማቁ ነገር ካለ አጣራና እነግርዎታለሁ። ችግር የለውም። እሺ፣ ከስንት ደቂቃ በኋላ ልደውል ኮማንደር? ወይ እንግዲህ እኔ አሁን ወጥቼ ወደ ቤቴ ነው ያለሁት። እንደገና ወደ ቢሮ ወይም ስልክ ደዋውዬ አንድ ነገር ለማለት ትችላለህ። አስራ አርባ ደቂቃ። እሺ እሺ። አቶ ሲሳይን በቀጠሯችን መሰረት ለማግኘት ደጋግሜ ብደውልም ከዚያ በኋላ ስልካቸው አልተነሳም። ይሁን እንጂ ቀደም ሲል ከሰማችሁት አባባላቸው ለመሸሽ ፈልገው ነው ብዬ ለመደምደም ስላዳገተኝ ሙከራዬን እቀጥላለሁ። ሰሎሞን አባተ ለአሜሪካ ድምፅ ዋሽንግተን